voice of a man የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ በኢትዮጵያ ሰላምና ዲሞክራሲን ለማበረታታት በሚል ርዕስ የቀረበውን ኤስ 3199 የተሰኘ ረቂቅ ህግ ትላንት ተመልክቶ ማሻሻያዎች ካደረገ በኋላ አሳልፏል። ለመሆኑ ይህ ኮሚቴው ያሳለፈው ውሳኔ በኢትዮጵያ ወቅታዊ ሁኔታ ላይ ምን አንድምታ አለው? ረቂቅ ህጉ በቀጣይ የሚያልፍባቸው ሂደቶችስ ምን ይመስላሉ? በሚለው ሀሳብ ዙሪያ በአሜሪካን ሀገር ሆነው ጉዳዩን የሚከታተሉ ሁኔታዎችን አነጋግረናል። ቀጥሎ ይቀርባል። በኢትዮጵያ ሰላምና ዲሞክራሲ እንዲሰፍን ለማበረታታት በሚል ርዕስ በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር ሴናተር ሮበርት ሜንዴዝ የቀረበውና በሌሎች ሶስት ሴናተሮች ድጋፍ የተደረገለት ኤስ 3199 ረቂቅ ህግ ትላንት በኮሚቴው አባላት ከታየ በኋላ ጥቂት ማሻሻያዎች እንደተደረገበት ተገልጾ አልፏል። ለመሆኑ ተደረጉ የተባሉት ማሻሻያዎች ምንድን ናቸው? በአጠቃላይ የህጉ ይዘት ላይስ ለውጥ አምጥቷል ወይ ስንል በደቡብ ካሮላይና የህክምና ዩኒቨርሲቲ የማህበራዊ ጤና መምህርና ተመራማሪ እንዲሁም ጸጥታና ፍትህ ለትግራይ የተሰኘው ተቋም ምክትል ፕሬዚዳንት የሆኑትን ዶክተር ሙሉጌታ ገብረ እግዚአብሔርን ጠይቀናቸዋል። ረቂቆ ብዙም የተሻሻሉ ነገሮች የሉትም። ሲያልፍም ቸርማን መነንደዝ እንዳሉት ኦቨርዌልሚንግ ሰፖርትድ ሆኖ ነው ያለፈው ነው ያሉት እና በሁለቱም ፓርቲዎች እንዲ የአሜሪካ አሰራር ባይካሜራል ነው። ከዴሞክራቶችም ከሪፓብሊካኖችም ድጋፍ አግኝተው ያለፈ የህግ ረቂቅ ነው። ረቂቅ ህጉ በኢትዮጵያ ላይ ጫና ለማሳደር የሚያስቀምጣቸው ማዕቀቦች በኢትዮጵያ ያሉትን ችግሮች ከመፍታት ይልቅ ሀገሪቱን ወደ በለጠ አለመረጋጋት የሚከት ነው በማለት ተቃውሞውን ሲገልጽ የቆየው የኢትዮጵያና የአሜሪካን ሕዝብ ጉዳዮች ኮሚቴ ሊቀመንበር አቶ መስፍን ተገኔም የሰኔት ኮሚቴው በረቂቅ ህጉ ላይ አደረገው የተባሉት ማሻሻያዎች ማዕቀቦችን የበለጠ የሚያጠናክሩ ናቸው ይላሉ። አንዳንድ አሜንድመንቶች አንዳንድ ሴንሰሮች ጨምረናል ብለው ነው ያለፈው። ግን የጨመሩት አሜንድመንት የኢትዮጵያን እና የኢትዮጵያን ህዝብና የኢትዮጵያን መንግስት በተጨማሪ ተጠያቂ የሚያደርግ እንጂ ህጉን የሚያሻሽል ሆኖ አላገኝ ነው። በዛው መሰረት ያ እየተሻሻለ ነው በሚል ሀሳብ እንዲያልፍ አድርገውታል። እና በአሁኑ ጊዜ ቢሉ በአሁን ባለበት ሁኔታ ጸረ ኢትዮጵያም ነው ጸረ አሜሪካ ምነው ነው ምንድለው ለሁለቱንም አገሮች የሚጠቅም አደርገም። ኤስ ሰላሳ አንድ ዘጠና ዘጠኝ ረቂቅ ህግ በውጭ ግንኙነት ኮሚቴው ማለፉን ተከትሎ መግለጫ ያወጡት ሴናተር ሜንዴዝ የኮሚቴው አባላት ለረቂቅ ህጉ ከፍተኛ ድጋፍ በማድረጋቸው የተሰማቸውን ደስታ ገልጸው ረቂቅ ህጉ በኢትዮጵያ በአሁኑ ወቅት እየተካሄደ ላለው የዲፕሎማሲያዊ ጥረትና ተለዋዋጭ ሁኔታ ወደ ውይይትና አስተማማኝ ሰላም እንዲገባ አስገዳጅ ጫና የሚያሳድር አቅም በማቅረቡ ኩራት ይሰማኛል ብለዋል። ይህ ውሳኔ ግን ረቂቅ ህጉን በሚደግፉና በሚቃወሙ ኢትዮጵያውያኖች ዘንድ የተለያየ ስሜት ፈጥሯል። ህጉ ተቀባይነት እንዲያገኝ ድጋፍ ሲያደርጉ የቆዩት ዶክተር ሙሉጌታ ህጉ በዋናነት በኢትዮጵያ ሰላምና ዲሞክራሲ እንዲሰፍን አስቀምጧል ያሏቸውን አስገዳጅ ሁኔታዎች እንዲህ ያስረዳሉ። ብዙ ነገሮች አሉት። ምሳሌ መንገድ ዘግቶ ሰውን ማስራብ ግድያዎች አሉ። ሰዎች በማንነታቸው ምክንያት፣ በፖለቲካ አስተያየታቸው ምክንያት የሚታሰርበት ሁኔታ አለ። ይህም የፖለቲካ ስፔሱን በጣም ጠበዋል ነው። አንድ ፓርቲ ሁሉም ነገር አግበስብሶ የያዘበት ሁኔታ ነው ያለው። ከዚህ በላይ ከባድ ከባድ የሆነ ወንጀሎች ጽመዋል። ባለፉት አስራ ስድስት እና አስራ ሰባት ወራቶች ራሱ ዲሎች ውስጥ የተካተቱት ፆታዊ ጥቃቶች ቅድም ዝጠራቸው ጄኖሳይድም ለራሱ የሚል ነገር ተነስተዋል። እና እነዚህ ኢንቨስቲጌት ተደርገው ምርመራ ተደርገው ይህ ነው ተጠያቂነት የሚኖርበት አሰራር መፈጠር አለበት ማለት ነው። ሌላው አረገዋለሁ የሚለው ይህ የረቂቅ ሕጉ እንደ አዲስ ሁሉንም ያካተተ የፖለቲካና የሁሉም አይነት አገራዊ ስምምነት ሊፈጠር የሚችል ፕሮሰስ እንዲኖርም አይቴ አስገዳጅ የሆነ ማን ነው ያለው ነው የኤርትራ መንግስት እና የሌሎች ኃይሎች በኢትዮጵያ ያላቸው በጦርነቱ የመሳተፍ ሁኔታ ወንጀል የመፈጸሙ ሁኔታ እሱም ሙሉ በሙሉ እንዲቆም ጥሪ ያደርጋል እና እሱንም ለማስፈጸም አይንክ ብዙ ርቀት የሚሄድ የረቂቅ ሕግ ይመስለኛል። ረቂቅ ሕጉ የአንድ ሀገር የውስጥ ጉዳይ በውጭ ሀገር ሕግና አቅም ለማስወሰን የተቀመጠ ሕግ ነው የሚሉት አቶ መስፍን በበኩላቸው ረቂቅ ሕጉ ተግባራዊ ቢደረግ በኢትዮጵያ ላይ ሊደርስ ይችላል የሚሉትን ጉዳት ይዘረዝራሉ። እንግዲህ አሁን ባለበት ሁኔታ ከሆነ ኢኮኖሚክ ሳንክሽን አለው ኢኮኖሚክ ሳንክሽኑ ከባድ ነው። የኢኮኖሚክ ዴቨሎፕመንት ኢትዮጵያ ውስጥ መኖር የማይችልበትን ሁኔታ የሚፈጠር ነው። እንግዲህ እነሱ የሚያዙት ነገር አለ። ይሄን እናርጉ፣ ይሄ መደረግ አለበት የሚሉት በዛ መሰረት እነሱ ሰብስክራይብ ያደርጉት መሰረት የኢትዮጵያ መንግስት ማድረግ አለበት ይሄን ማድረግ ካልተቻለ ኢኮኖሚክ ሳንክሽን አለው። ሁማኒታሪያን ሰፖርት ብለው ያሉት ሳንክሽን አለ። ከዛም አልከው የሶሻል የፍሪደም ኦፍ ኤክስፕሬሽን እንኳን ለማገድ በኢትዮጵያ ውስጥ እነሱ ዲፋይን ያደረጉትን ፒስ ኤን ሪኮንሲሊዬሽን በዛ እነሱ ዲፋይን ባደረጉት መሰረት ተቃውሟል ብለው የሚያስቡትን ሰው መክሰስና የሶሻል ሚዲያም ሆነ ኦፊሻል ሚዲያ ፕሮሰኪውት ር ይችላሉ። በዚህ መሰረት ከዛ አልፎ ይኸው አንዳንድ የኢትዮጵያ ከኢትዮጵያን እና አሜሪካ መካከል ያለውን የማይግሬሽን የኢሚግሬሽን እንቅስቃሴ ላይም መጠንቀቂያ መውሰድ ይችላሉ። ሰዎች እንዲገቡ እንዳይገቡ፣ ቪዛዎች እንዲሹ እንዳይደረጉ የማረግ ትናልና በጣም ሰፋ ያለ ለፕሬዚደንቱ በጣም ብዙ ዲስክሬሽን የሚሰጥ ነው። የኢትዮጵያ ፓርላማ በየተወሰነ ዓመት ሪፖርት ማድረግ አለበት፣ ስለዚህ ስላለው ፕሮግረስ የአስር አመት የሚቆይ ቢል ነው እና እነሱ በነሱም ከፈለጉ ይወጣል፣ ይነሳል፣ ካልተፈለገ ኤክስቴንድ ይደረጋል። የዩናይትድ ስቴትስ የውጭ ግንኙነት ኮሚቴ ትናንት ያሳለፈው ኤስ ሰላሳ አንድ ዘጠና ዘጠኝ ረቂቅ ህግ በኢትዮጵያ ላይ ተግባራዊ ለመደረግ ተጨማሪ ሊያልፍባቸው የሚገቡ ሂደቶች አሉ። እነዚህ ሂደቶች ሁለቱም የዩናይትድ ስቴትስ ምክር ቤቶች እንደ ሁኔታው አስቸኳይነት እያየ የሚያፈጥናቸው ወይም የሚያዘገያቸው ሲሆን በህግ አውጩ ምክር ቤት ከቀረበው ኤችአር 6600 የተሰኘ የውሳኔ ሀሳብ ጋርም የሚዋሀድ እንደሚሆን ዶክተር ሙሉጌታ ያብራራሉ። አሁን የሚቀጥለው ያው ወደ ዋናው ሴኔት ለመሄድ ስራዎች ናቸው የሚያስፈልጉት። ኮሚቴ አለ በሴኔት ውስጥ። ይህን አዘጋጅቶ ለድምፅ ይወስደዋል ማለት ነው እዛ ከጸደቀ ኤች አር ስድስት ስድስት ዜሮ ዜሮ የሚባለው እሱም እንደዚህ በውጭ ግንኙነት ኮሚቴው የሀውሱ አልፈዋል ሶ ሁለቱም ነው የሚጠረቁበት መንገድ ይፈጠራል ማለት ነው የሐውሱም የሀውሱም የሴኔቱ የሚስማሙበት የሚስማሙበት ነገር አንድ ላይ መጥቶ ተጨምቆ ያው እሱ ደግሞ ጸድቆ ወደ ፕሬዚደንቱ የሚሄድበት አካሄድ ነው። ግን ይህ ብቻ አይደለም አካሄዱ። አንዳንድ ጊዜም በተለይ እንደዚህ ዴሞክራቶቹና ሪፐብሊካኖቹ ከጸደቀ ባይፓርቲሳን በሆነ መንገድ ከጸደቀ እንደዚሁ ለትልቅ ቦት ሳይሄድ በራሳቸው አሰራር ጸድቆ ወደ ፕሬዚደንት ሄዶ ህግ እና ፖሊሲ ሆነው የሚወጣበት መንገድ ሰው እንደዛም ሊሆን ይችላል። በሌላ በኩል አቶ መስፍን ይህ ሂደት ላይሳካ ወይም ረቂቅ ህጉ ጸድቆ ተፈጻሚ ላይሆን የሚችልባቸው ሂደቶች እንዳሉም ይገልጻሉ። አንድ ወይም ሁለት ሴኔተሮች ሊያቆሙት ይችላሉ። ፊለባስተር የሚሉት ነገር አላቸው። ብሎክ ሊያደረጉት ይችላሉ። አንድ ሴኔተር ራውንድ ለምሳሌ ቦታ አላረግም፣ አልተስማሙም። ሰውየው በነገሩ ወይም ሴኔተር ኢንሆፍ አንዳቸው ሊያቆሙት ይችላሉ። እንግዲህ ያ ማለት እነሱ ካቆሙት ስልሳ ቦት ካላገኘ በስተቀር አያልፍም። ሱፐር ማጆሪቲ ማግኘት አለበት እና እነሱ ካቆሙት ተስፋ የለውም። ከዚህ በኋላ ሊሞት ይችላል። ማንም ሰው ካላቆመው ግን ሴኔተር ወደ ሴኔት ፍሎር ከሄደ አሁን በምናየው ሁኔታ የማያልፍበት ምክንያት አይታየንም። ቢያልፍ ምና ወደ ህግ ቢወጣም ፕሬዚደንቱ ኢምፕሊመንት ማድረግ ያለማድረግ መብት ስላለው ፍፃሜ ላይሆን ይችላል የሚል አርግሜንት ረ ጀምረዋል ዴሞክራቶች እና እና እነሱ የራሳቸው አጀንዳ አላቸው። እንግዲህ ያ ነው ሁኔታው። የሚቀጥሉት ስቴፖች እንደዚህ መቸው አንድ ወይም ሁለት ሴኔተሮች ሊያቆሙት ይችላሉ። እንግዲህ ያ ማለት እነሱ ካቆሙት፣ ስልሳ ቦት ካላገኘ በስተቀር አያልፍም። ሱፐር ማጆሪቲ ማግኘት ያለበት እና እነሱ ካቆሙት ተስፋ የለውም ከዚህ በኋላ እንትን ሊሞት ይችላል። ማንም ሰው ካላቆመው ግን ሴኔተር ወደ ፍሎር ከሄደ አሁን በምናየው ሁኔታ የማያልፍበት ምክንያት አይታየንም። ቢያልፍም እና ወደ ህግ ቢወጣም ፕሬዚደንቱ ኢምፕሊመንት ማድረግ ያለማድረግ መብት ስላለው ፈጻሚ ላይ ሆነ ይችላል የሚል አርግመንት ረ ጀምረዋል ዴሞክራቶች። እና ያ ነው ሁኔታው የሚቀጥሉት ስቴፖች እንደዚህ መጣ። አሁን ባለው ሁኔታ የዩናይትድ ስቴትስ የህግ አውጭና ህግ አስፈጻሚ ምክር ቤቶች በተለያየ ጊዜ ያወጧቸው ኤች አር 6600 እና ኤስ 3199 የተሰኙ ረቂቅ ህጎች በየምክር ቤቶቹ ለመታየት የተመሩባቸውን የውጭ ግንኙነት ኮሚቴዎች ማለፍ ችለዋል። በቀጣይ በጠቅላላ ምክር ቤቱ ጸድቀውና የፕሬዝዳንቱን ፊርማ አግኝተው ህግ መሆን ይችሉ ወይም አይችሉ ሲሆን ወደፊት የሚታይ ይሆናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ Washington, D.C.